ኦሪት ዘፀአት ምዕራፍ ሃያ ስድስት ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሠሩ ዐሥር መጋረጆች ያሉበትን ማደሪያ ሥራ። ብልህ ሠራተኛ እንደሚሠራ ኪሩቤል በእነርሱ ላይ ይሁኑ። የእያንዳንዱን መጋረጃ ርዝመት ሀያ ስምንት ክንድ ወርዱም አራት ክንድ ይሁኑ። የመጋረጃዎቹ ሁሉ መጠን ትክክል ይሁን። አምስቱ መጋረጆች እርስ በርሳቸው የተጋጠሙ ይሁኑ። አምስቱ መጋረጃዎች እንዲሁ እርስ በርሳቸው የተጋጠሙ ይሁኑ። ከሚጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ አድርግ። አምሳ ቀለበቶችን በአንድ መጋረጃ አድርግ። አምሳውንም ቀለበቶች በሁለተኛው መጋረጃ ዘርፍ አድርግ። ቀለበቶቹ ሁሉ እርስ በርሳቸው ፊት ለፊት ይሆናሉ። አምሳ የወርቅ መያዣዎች ስራ። ማደሪያውንም አንድ እንዲሆን መጋረጃዎችን እርስ በርሳቸው በመያዣዎች አጋጥማቸው። ከማደሪያውም በላይ ለድንኳኑ የሚሆን መጋረጆች ከፍየል ጠጉር አድርግ። አስራ አንድ መጋረጆች ታደርጋለህ። እያንዳንዱም መጋረጃ ርዝመቱ ሠላሳ ክንድ፣ እያንዳንዱም መጋረጃ ወርዱ አራት ክንድ ይሁኑ። የአስራ አንዱ መጋረጆች መጠናቸው ትክክል ይሁን። አምስቱ መጋረጆች አንድ ሆነው ይጋጠሙ። ስድስቱም መጋረጆች እርስ በርሳቸው አንድ ሆነው ይጋጠሙ። ስድስተኛውም መጋረጃ በድንኳኑ ፊት ይደረብ። ከተጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ አምሳ ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ አምሳ ቀለበቶች አድርግ አምሳ ሜናስ መያዣዎችን ሥራ፣ መያዣዎችንም ወደ ቀለበቶች አግባቸው፣ ድንኳኑም አንድ እንዲሆን አጋጥመው። ከድንኳኑ መጋረጆች የቀረ ትርፍ ግማሽ መጋረጃው በማደሪያው ጀርባ ይንጠልጠል። ማደሪያውን እንዲሸፍን ከርዝመቱ በአንድ ወገን አንድ ክንድ፣ በአንድ ወገንም አንድ ክንድ ከድንኳኑ መጋረጆች የቀረው ትርፍ በማደሪያው ውጪ በወዲህና በወዲያ ይንጠልጠል። ለድንኳኑም መደረቢያ ከቀይ አውራ በግ ቁርበት፣ ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አድርግ። ለማደሪያው የሚቆሙት ሳንቆች ከግራር እንጨት አድርግ። የሳንቃው ሁሉ ርዝመቱ ዐሥር ክንድ ወርዱም አንድ ክንድ ተኩል ይሁን። ለእያንዳንዱ ሳንቃ አንዱ በአንዱ ላይ የሚያያዙ ሁለት መጋጠሚያዎች ይሁኑለት። ለማደሪያው ሳንቆች ሁሉ እንዲሁ አድርግ። ለማደሪያውም በደቡብ ወገን ሀያ ሳንቆች አድርግ። ከሀያውም ሳንቆች በታች አርባ የብር እግሮችን አድርግ። ከእያንዳንዱ ሳንቃ በታች ለሁለት መጋጠሚያዎች ሁለት እግሮች ይሁኑ። ለማደሪያው ለሁለተኛው ወገን በሰሜን በኩል ሀያ ሳንቆች ለእነርሱም አርባ የብር እግሮች ይሁኑ። ከእያንዳንዱም ሳንቃ በታች ሁለት እግሮች ይሁኑ። ለማደሪያውም በምዕራቡ ወገን በስተኋላ ስድስት ሳንቆች አድርግ። ለማደሪያውም ለሁለቱ ማዕዘን በስተኋላ ሁለት ሳንቆች አድርግ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንዱ ሳንቃ ድርብ ይሁን፣ እንዲሁም ለሁለቱ ይሁኑ። እነርሱም ለሁለቱ ማዕዘን ይሆናሉ። ስምንት ሳንቆችና አሥራ ስድስት የብር እግሮቻቸው ይሁኑ ከእያንዳንዱም ሳንቃ በታች ሁለት እግሮች ይሆናሉ። ከግራር እንጨት በማደሪያው በአንድ ወገን ላሉት ሳንቆች አምስት መወርወሪያዎች፣ በማደሪያውም በሁለተኛው ወገን ላሉት ሳንቆች አምስት መወርወሪያዎች፣ በማደሪያውም በስተኋላ በምዕራብ ወገን ላሉት ሳንቆች አምስት መወርወሪያዎች አድርግ። መካከለኛው መወርወሪያ በሳንቆች መካከል ከዳር እስከ ዳር ይለፍ። ሳንቆቹንም በወርቅ ለብጣቸው፣ ቀለበታቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ ሥራቸው። መወርወሪያዎችንም በወርቅ ለብጣቸው። ማደሪያውንም በተራራ እንዳሳየውህ ምሳሌ አቁም። መጋረጃውንም ከሰማያዊ ከሐምራዊም፣ ከቀይም ግምጃ ከተፈተለ ከጥሩ በፍታ አድርግ፣ ብልህ ሠራተኛም እንደሚሠራ ኪሩቤል በእርሱ ላይ ይሁኑ። በወርቅ በተለበጡት ከግራር እንጨትን በተሠሩት በአራቱ ምሰሶች ላይ ስቀለው። ኩላቦቻቸውም ከወርቅ አራቱም እግሮቻቸው ከብር የተሠሩ ይሁኑ። መጋረጃውንም ከመያዣዎቹ በታች ታንጠለጥለዋለህ። በመጋረጃውም ውስጥ የምስክርን ታቦት አግባው። መጋረጃውም በቅድስቱና በቅድስተ ቅዱሳን መካከል መለያ ይሁናቸው። በቅድስተ ቅዱሳኑም ውስጥ የስርየት መክደኛውን በምስክሩ ታቦት ላይ አድርግ። ገበታውንም በመጋረጃው ውጭ፣ መቅረዙንም በገበታው ፊት ለፊት በማደሪያው በደቡብ ወገን አድርግ። ገበታውንም በሰሜን ወገን አድርገው። ለድንኳኑም ደጃፍ ከሰማያዊ ከሐምራዊም፣ ከቀይም ግምጃ ከተፈተለ ከጥሩ በፍታ በጥልፍ አሠራር የተሠራ መጋረጃ አድርግለት። ለመጋረጃውም አምስት ምሰሶዎች ከግራር እንጨት አድርግ። በወርቅም ለብጣቸው፣ ኩላቦቻቸውም ከወርቅ የተሰሩ ይሁኑ። አምስትም እግሮች አድርግላቸው።